ሜዲትራኒያን ባህርን ሊያቋርጡ የነበሩ አርባ የሚሆኑ ሰዎች ትናንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ያስታወቀበትን ይመለከታል። ሰዎቹ የተነሱት ከሊቢያዋ ዋና ከተማ ትሪፖሊ በስተ ምስራቅ መቶ ኪሎ ሜትሮች ርቀት ላይ ከምትገኘው አልሆምስ ከተማ ነበር። ዲሳሽ ላይን ከጄኔቫ የዩኤንኤችሲአር ጠቅላይ ጽህፈት ቤት ያጠናቀረችውን የዚህን ዘገባ ዝርዝር ትስታበላቸው ይዛ ቀርባለች። አርባ ይሆናሉ የተባሉት መስጠማቸውና መሞታቸው ተረጋግጧል። ሌሎች ስልሳ ይሆናሉ የተባሉ ሰዎችን ግን የሊቢያ የወሰን ጥበቃ ዘቦችና የአካባቢው አሳ አስጋሪዎች ከአደጋው አትርፈው አውጥተዋቸዋል። ለተረፉት የመንግስታቱ ድርጅት ስደተኞች ጉዳዮች ከፍተኛ ኮሚሽነር ሰብአዊና ስነ ልቦናዊ ድጋፍ እየሰጣቸው መሆኑን የድርጅቱ ቃል አቀባይ ቻርሊ ያክስሌይ ለቪኦኤ በሰጡት ቃል ገልጸዋል። እጅግ የከበደ መከራ ላይ ነው የሚገኙት። አብረዋቸው ይጓዙ ከነበሩት ብዙዎቹ ሲሰጥሙ አይተዋል። አርባ ሰው ሞተ ብለን አሁን የምንናገረው በግምት ነው። የአሰሳ ሥራዎቹ ቀጥለዋል። የጠፋው ሰው ቁጥር ከዚያ በላይ ሊሆን ይችላል። ከተረፉት መካከል ከሱዳን፣ ከግብፅ፣ ከሞሮኮ፣ ከቱኒዚያ የተነሱ ስደተኞች እንደሚገኙባቸው ያክስሌይ ተናግረዋል። ይህ የትላንቱ አደጋ የተፈጠረው መቶ ሀምሳ ሰዎች በአንድ አጋጣሚ ብቻ እዚያው ሜዲትራንያን ባህር ላይ ባለቁ በጥቂት ሳምንታት ውስጥ መሆኑ ነው። ያንን ያህል ሰው በአንድ አደጋ ሲጠፋ ያ አጋጣሚ እጅግ የከፋውና ትልቁ እንደሆነ ተገልጿል። የትላንቱ አደጋ ባለፉት ስምንት ወራት ውስጥ ወደ አውሮፓ ለመሻገር በሚደረገው አዳጋች ሙከራ ሜዲትራኒያን ላይ ያለቀውን ሰው ቁጥር ወደ ዘጠኝ መቶ አድርሶታል። Expressions of sympathy are no longer enough. ሰው ቀድሞም ቢሆን ወደ እንዲህ ዓይነት አደገኛ የጀልባ ጉዞ እንዲገባ ለሚያደርጉት ምክንያቶች ትርጉም ያለው መፍትሔ መፈለግና ተግባራዊ ማድረግ ያስፈልጋል። የአውሮፓ ኅብረት አገሮች ቀድሞ ሲያካሄዷቸው የነበሩ የአሰሳና የማዳን እንቅስቃሴዎችን እንደገና እንዲጀምሩ ዩኤንኤችሲአር ጥሪ አድርጓል። መንግስታዊ ያልሆኑ ድርጅቶች ባህር ላይም ከአየርም በሚያካሄዷቸው የማዳን ዘመቻዎች ላይ የጣሏቸውን እገዳዎች እንዲያነሱም ጠይቋል። ኮሚሽነሩ የሜዲትራንያን አዋሳኝ የሆኑ የአውሮፓ ሀገሮችም በባህር ላይ የሚጠፋውን ሕይወት ለማትረፍ የሚደረገውን ጥረት ማገዝና ማበረታታት እንጂ ማደናቀፍና ማስቆም የለባቸውም ብሏል። ዩኤን ኤች ሲያር የግብረሰናይ ድርጅቶቹ መርከቦች በሚያካሄዷቸው የፍለጋና የማዳን ስራዎች ላይ ፖሊሲዎቻቸውን ካጠነከሩት ሀገሮች መካከል በፍልሰቱ ግንባር ላይ የሚገኙት ጣሊያንና ማልታ ዋና ተጠቃሾች ናቸው። ሁለቱም ሀገሮች ባወጧቸው አዳዲስ መመሪያዎች ከባህር ላይ ያተረፏቸውን እና ያነሷቸውን ፍልሰተኞች የያዙ ማናቸውም የግብረሰናይ ድርጅቶች መርከቦች ወደ ባህር ወሰኖቻቸውም ሆነ ወደ ወደቦቻቸው እንዳይጠጉ ከልክለዋል። ጣሊያን እንዲያውም ይህንን ትዕዛዝ በሚጥሱ መርከቦች ላይ እጅግ የከበደ የገንዘብ ቅጣት የሚያስጥል ሕግ ያወጣች ሲሆን እጅግ አክራሪ ናቸው የተባሉት የአገር ግዛት ሚኒስትሯ ማቴዎ ሳልቪኒ አድራጎቱ በወንጀል እንዲያስጠይቅ ለማድረግም እየገፉ ናቸው። ይህ በእንዲህ እንዳለ ማሬ ጁኒዮ የምትባል የጣሊያኑ ሜዲትራኒያ ግብረ ሰናይ ድርጅት መርከብ መቶ የሚሆኑ ፍልሰተኞችን ዛሬ ከሜዲትራኒያን ባህር ላይ ማንሳቷን የፈረንሳይ ዜና ወኪል ዘግቧል። ድርጅቱ በትዊተር ገጹ ላይ ዛሬ ባወጣው መረጃ ካተረፋቸው ፍልሰተኞች ሀያ ሁለቱ ሴቶች፣ ሀያ ስምንቱ ህጻናት መሆናቸውን ተናግሯል። ማሬ ጁኒዮ ባለፉት ሶስት ቀናት ውስጥ ከባህር ላይ ያተረፈቻቸው ቁጥር የዛሬዎቹን ጨምሮ ሁለት መቶ መድረሱን ያሳወቀ ሲሆን ወደ ወደብ ለመጠጋት ፍቃድ ለማግኘት ከጣሊያን የባህር ላይ እንቅስቃሴዎች ማስተባበሪያ ማዕከል ጋር እየተነጋገረ መሆኑን ገልጿል። በሌላ በኩል ደግሞ ከባህር ላይ ያተረፏቸው መቶ ፍልሰተኞችን ያሳፈረች ዘመቻ መድን የሚባል የጀርመን ግብረ ሰናይ ድርጅት ንብረት የሆነች ኤሊኖር ተብላ የምትጠራ መርከብ ወደ ጣሊያን የውሃ ክልሎች እንዳትገባ የአገር ግዛት ሚኒስትሯ ሳልቪኒ ትላንት ከልክለዋል። ዓለም አቀፉ የፍልሰት ድርጅት አይኦኤም ባለፈው ወር ባወጣው መግለጫ በዚህ የአውሮፓ አመት ውስጥ 34 ሺህ የሚሆኑ ፍልሰተኞች አውሮፓ መድረሳቸውን አመልክቷል።